ኢትዮጵያ ከቀይ ባህር ተዋሳኝ ሀገሮች መድረክ መገለሏ ተገቢ ያለመሆኑ ተገለጸ የኢትዮጵያ መኖር ለቀይ ባህርና ለአፍሪካ ቀንድ ኢኮኖሚ ውህደትና ሰላም አስፈላጊ ነውም ሲል በውጭ ጉዳይ ሚኒስቴር በጉዳዩ ላይ የተካሄደ አንድ ጥናት መጠቆሙን ይገልጣል በቅርቡ በዩናይት ስቴትስ ምክር ቤት የውጭ ጉዳይ ንዑስ ኮሚቴ ኢትዮጵያን አስመልክቶ የቀረበ ህግ ቀደም ሲል በኢትዮጵያ መንግስት በተመለሱ ጥያቄዎች ላይ ያተኮረ መሆኑን የጠቀሰውን የውጭ ጉዳይ ሚኒስቴር ጋዜጣዊ መግለጫ መለስካቸው አማሃት ተከታትሎ ተከታዩን አጠናቅረዋል። በአውሮፓውያን ዘመን አቆጣጠር በ2019 ዓ ም ከተቋቋመው የቀይ ባህር ተዋሳኝ ሀገሮች መድረክ ኢትዮጵያ መገለሏ ትክክል ወይንም ተገቢ እንዳልሆነ አንድ በምክትል ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትር አቶ ደመቀ መኮንን የተመራ የልዑካን ቡድን በጉባኤ ማስረዳቱን የውጭ ጉዳይ ሚኒስትር ቃል አቀባይ ጽህፈት ቤት አስታወቀ። በቀዳሚው ሳምንት በስምንተኛው የሚውኒክ የደህንነት ጉባኤ ላይ የተሳተፈው ይህ ቡድን ያስገነዘበውን የሀገሪቱን አቋም የሚኒስቴር ቃል አቀባዩ አምባሳደር ዲና ሙፍቲ ዘርዘር አድርገው አቅርበውታል። ኢትዮጵያ በቀይ ባህር ፎረም ላይ ከሊቶራል ስቴትስ እኩል ጉዳይ አላት። እዚህ ቀይ ባሕርና ቀንድ አፍሪካ አካባቢ ያሉ ጉዳዮች ኢትዮጵያንም የአካባቢው ነገሮች ኢኮሊ የሚነኩ ነገሮች ናቸው፣ የሚመለከቱ ጉዳዮች ናቸው። በችግር አፈታትም ሂደት ውስጥ የኢትዮጵያ ሚና በጣም ከባድ ነው፣ አስፈላጊ ነው በሚል ኦልሬዲ መልእክት ተላልፏል። እዚህ አካባቢ ከሚስተዋሉ ትላልቅ ችግሮች መካከል ህገወጥ ስደት አለ። የመሳሪያና የእጽ ዝውውር አለ። ህገወጥ የመሳሪያ ዝውውር አለ። ህገወጥ ነው የመሳሪያ ዝውውር ቤዚካሊ እነዚህም በጋራ መታገል እንደሚያስፈልግ ኢትዮጵያ እዚህ አካባቢ የሻምፒዮን የምታደርገው በትራንስፖርት የቀንድ አፍሪካ ሀገሮችን የማስተሳሰር ስራ ነው። ኢትዮጵያና ጅቡቲን፣ ኢትዮጵያና ኬንያን፣ ኢትዮጵያና ኤርትራ፣ ኢትዮጵያና ሌሎችንም የጎረቤት ሀገሮችን የቀንድ አፍሪካ ሀገሮችን ለማስተሳሰር ኢትዮጵያ ሻምፒዮን የምታደርገው በዚህ በትራንስፖርት የማስተሳሰሩን ስራ እንደምትገፋበትና ይሄ ሚናዋ የግድ እዚ አካባቢ ጎላ ለሚና እንድትጫወት እንደሚያደርጋት። ስምንተኛው የሙኒክ የደህንነት ጉባኤ በአጠቃላይ የተነጋገረባቸው ጉዳዮች በአየር ንብረት ለውጥ ዙሪያ፣ በሙስና፣ በዓለም አቀፍ ወረርሽኞች እንዲሁም በሰላምና ደህንነት ዙሪያ እንደነበረ ያስታውሱት አምባሳደር ዲና ሙፍቲ በተለይ ስለ ቀይ ባህር አካባቢና ስለ አፍሪካ ቀንድ ሰላምና ደህንነት በሰፊ ውይይት መደረጉን ገልጸዋል። የኢትዮጵያ የልዑካን ቡድንም ተሳትፎም አብራርተዋል አፍሪካ ቀንድና ቀይ ባህር ተዛማጅ ጉዳዮች አሏቸው ተዛማጅ ችግሮችም አሏቸው በህብረት አብሮ በመስራት የሚያቀልሏቸው ተግዳሮቶች እንዳሉ ይታመናል ሌላው የአፍሪካ የደህንነት ተግዳሮቶች ጉዳይ ነበር ቻሌንጅ የሲኩሪቲ ቻሌንጅ የአፍሪካ እነዚህ ራውንድ ቴብሎች ነበሩ እዛም ላይ ተሳትፎ ተደርጓል በእኛ በኩል እዛም ላይ በተደረገው ፕሬዘንቴሽን በእኛ በኩል ማለት ነው ቀይ ባህርና ቀንድ አፍሪካ የኢኮኖሚ ውህደትና ሰላማዊ ሁኔታ እንደሚያስፈልጋቸው የቀይ ባህር የቀይ አፍሪካ ቀንድ ተዛማጅ ቅርበት አላቸው። ጂኦግራፊክ ቅርበት ብቻ ሳይሆንም የጋራ ችግሮች አሏቸው። እነዚህን ችግሮች በጋራ ለማስወገድ አብሮ መስራት አለባቸው የሚል ነው የቀረበው። ሽብርን ለመዋጋት ዓለም አቀፍ ድጋፍ እንደሚያስፈልግ ለምሳሌ በአፍሪካ ቀንድ በሶማሊያ ውስጥ የአሚሶም ፕሬዘንስ ሽብርን በማስወገድ ረገድ የሚኖረው ሚና ተነስቶ ነበር ማለት ነው። በዚሁ የደህንነት ጉባኤ ላይ በነበረው የጣና ፎረም በተባለው መድረክም የውጭ ጉዳይ ሚኒስትሩና ምክትል ጠቅላይ ሚኒስትር ደመቀ መኮንን በአፍሪካ ቀንድ ስላለው የሰላም እጦት ምክንያቶች በዝርዝር እንዳስረዱ አምባሳደር ዲና ሙፍቲ አውስተዋል። በአካባቢ ስላለው በተለይ በዚህ በቀንድ አፍሪካ አካባቢ ስላለው የግጭት፣ የአሸባሪነት፣ የጦርና የጽ ትራፊክ ወይም ዝውውር ማብራሪያ ሰጥቷል። ለቀንድ አፍሪካ ሀገሮች ችግር መባባስ ምክንያቶቹ ተብሎ ከተቀመጡት መካከል የዘር ግጭቶች፣ የተበላሹ ምርጫዎች፣ የድንበር ዘለል ሀብቶች እንደ ውሃ አይነት የሚያናቅሩ እንደሆኑ፣ ሌላው የውጭ ጣልቃ ገብነት፣ እነዚህ ነገሮች በዋናነት እዚህ ቀንድ አፍሪካ አካባቢ ችግር ምክንያቶች እንደሆኑም ነው ገለጹላቸው። እዛው እግረ መንገድ ለአፍሪካ ችግር አፍሪካዊ መፍትሄ መስጠት የሁለትዮሽና የባለ ብዙ ወገን ግንኙነቶችን ማጠናከርና ድጋፍ መስጠት አስፈላጊ እንደሆነ ገልጸውላቸዋል። ማህበራት ሲቪል ማህበራት ሶሳይቲ የአካደሚ ተቋማትና ሚዲያ ለዚህ መፍትሄ በመስጠቱ ሂደት አስፈላጊ አስተዋጽኦ እንዲያደርግም ጥሪ እያደረጉበት ነው። ከጋዜጠኞች በኩል በዩኤስ ኮንግረስ ኢትዮጵያን በተመለከተ እየተመከረበት ስለሚገኘው ስለ ኤችአር 6600 የውጭ ጉዳይ ሚኒስቴር ምን ተጨባጭ ስራ እያከናወነ እንደሆነም ጥያቄ ተነስተዋል። አምባሳደር ዲና ሙፍቲም ምላሽ ሰጥተዋል። የውሳኔው ይዘትም በአጠቃላይ የተመለሱትን ጥያቄዎች ነው። የሰብአዊ መብት ጥሰትን በሚመለከት የተባበሩት መንግስታት ድርጅት የሰብአዊ መብት የሰዎችና የሰብአዊ መብት ኮሚሽንን ያሳተፈ የኢትዮጵያን የሚመለከቱን አኳል ያሳተፈ ምርመራ ተደርጓል። የኢትዮጵያ መንግስት ችግር የለውም እዛ ላይ የሰብአዊ ተራዶን መድረስን በተመለከተ እንቅፋት አልፈጠረም የኢትዮጵያ መንግስት እና ምንም ችግር የለም። ከዛም አልፎ አሁን በሀገሪቱ ውስጥ ሲያናቁሩ የነበሩትን ልዩነቶችን በሰላም መንገድ ለማስወገድ ሁሉ አቀፍ ዲያሎግ አመቻችቷል። ኮሚሽነሮች አሁን በቀደም በፓርላማ ጸድቋል፣ ወደ አስራ የሚሆኑ ስለዚህ በኢትዮጵያ መንግስት በኩል ለሰላም ለሰላማዊ ጥረት ለስካይ ዘ ሊሚት አብዛኛውን ነገር እያደረገ ነው ያለው ለማለት ነው። አምባሳደር ዲና ሙፍቲ በተጨማሪም በኢኮኖሚና በዜጋ ዲፕሎማሲ መስኮች የኢትዮጵያ የውጭ ጉዳይ ሚኒስቴር ያከናወናቸውን ስራዎች ዘርዝረዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ